ዋና ጠቅላይ አቃቤ ህጉ አቶ ጌታቸው አምባዬ እንዳሉት የኢህአዴግ የስራ አስፈጻሚ ኮሚቴ ባስቀመጠው አቅጣጫ መሰረት የአጭር የመካከለኛና የረጅም ጊዜ የፍትህ ስርዓቱን የማሻሻያ እቅዶች ተነድፈው ወደ ትግበራ መግባታቸውን አመልክተዋል። ከአጭር ጊዜ አኳያ በሚቀጥሉት ሁለት ወራት በፌዴራልና በክልል ያሉ ታራሚዎችና ተጠርጣሪዎች ይቅርታና ክስ ማቋረጥ ተጠቃሚ ይሆናሉ የተባሉ በሙሉ ተጠቃሚ የሚሆኑበት እቅድ ተነድፏል ብለዋል። በይቅርታና ክስ ማቋረጡ ተጠቃሚ ለሚሆኑት የወጣውን መስፈርት ሲያብራሩ እነዚህ መስፈርቶች በዋነኛነት የሚያጠነጥኑት እስካሁን ድረስ በነበረው ሁከትና ብጥብጥ ይሁን በሌሎች ጉዳዮች የሰው ሕይወት ያላጠፋ ከባድ የአካል ጉዳት ያላደረሰ መሆን ይገባዋል አንደኛው ጉዳይ። ሁለተኛው ጉዳይ በትልልቅ የኢኮኖሚ አውታሮቻችን ላይ ለማውደም ቀጥተኛ ተሳትፎ ያልነበረው፣ በማውደሙ ተግባር ላይ ያልተሳተፈ ወይንም ይህንን የመራ መሆን የለበትም። በሶስተኛ ደረጃ ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመቀልበስ በሚደረግ እንቅስቃሴ ውስጥ በተደጋጋሚ ይህንን ሆን ብሎ ማስተር ማይንድ ሆኖ በመምራት ረገድ ሰፊ እንቅስቃሴ የሌለው ኃይል መሆን መቻል ይኖርበታል። በአራተኛ ደረጃ በመስፈርትነት የተያዘው በዚህ ስርዓት ተጠቃሚ የሆኑ ዜጎቻችን፣ ነገር ግን መንግስትና ድርጅት መስራት የሚገባውን ስራ ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና አላማ ተነሳስተውና ሰለባ ሆነው ለጥፋትና ለውድመት አጋር ሆነው የተሰለፉ ኃይሎችን በሚመለከት መንግስት ባለመስራቱ የመጣ እጥረትና ችግር በመሆኑ የተነሳ በይቅርታ የሚሆን በክስ ማቋረጥ ተጠቃሚ መሆን አለባቸው ነው። እነዚህን መስፈርቶችን መሠረት በማድረግ በመጀመሪያ ዙር በፌዴራል ደረጃ የተሰሩ ስራዎችን አስመልክተው አቶ ጌታቸው ሲገልጹ በፌዴራል ደረጃ እስካሁን ድረስ በለየናቸው ናቸው አካላት ወደ 115 የሚሆኑ ተጠርጣሪዎችን ክሳቸው ለመጀመሪያው ዙር እንዲቋረጥ ተደርጓል። እነዚህ 115 ተጠርጣሪዎች ባልኳቸው መስፈርቶች መሰረት መስፈርቱን የሚያሟሉ ሆነው በመገኘታቸው በዚህ የክስ ማቋረጥ ሂደት ውስጥ ተጠቃሚ እንዲሆኑ የሚደረግበት ሁኔታ አለ። እነዚህን ተጠቃሚ በማድረግ በዚህ ረገድ ራሱን የቻለ ተሀድሶ ተሰጥቷቸው እንዲወጡ የማድረግ እንቅስቃሴ ተደርጓል። ስለዚህ የመቶ አስራ አምስቱም ተጠርጣሪዎች የክስ ማቋረጫ ለፍርድ ቤት ቀርቧል፣ በሌላ በኩል እንዲቀርቡ ተደርጓል። በሌላ በኩል ደግሞ እነዚህ መቶ አስራ አምስት ተጠርጣሪዎች ከዛሬ ጀምሮ ለተከታታይ ሁለት ቀናት የተሀድሶ ስልጠና ይሰጣቸዋል። ስለዚህ ከሮብጧት ጀምሮ ወደ ህብረተሰቡና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ ይፈጠራል ተብሎ ይታሰባል። ይሄ በፌዴራል ደረጃ ነው። የክልሎችን ጨምሮ በመጀመሪያ ዙር የክስ ማቋረጥ ሂደቱ ተጠቃሚ የሆኑት የፌዴራልና የደቡብ ክልል ብቻ በድምር 528 መሆናቸውን አክለው ገልጿል። አቶ ጌታቸው አምባዬ ከጋዜጠኞች ለቀረቡ ጥያቄዎችም ሰፋ ያለ ማብራሪያ ሰጥቷል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም